ትናንት ከቀትር በኋላ የኢትዮጵያ ሶማሌ ክልል ልዩ ኃይል በሞያሌ በሚገኘው የጉምሩክ ባለስልጣን ግምጃ ቤት ላይ ጥቃት ማድረሱን የቦረና ዞን አስታውቋል። በጥቃቱ የሁለት ሰዎች ሕይወት ማለፉንና ግምጃ ቤቱ መዘረፉን እንዲሁም ተሽከርካሪዎች መቃጠላቸው ተዘግቧል። ዘጋቢያችን ገልሞ ዳዊት የአካባቢውን መንግስት ባለስልጣናት አነጋግሮ ተከታዩን አድርሶናል። የሞያሌ ወረዳ ጸጥታና ደህንነት ቢሮ ትላንት በቅርብ ርቀት በምትገኘው ጫሙቅ በምትባል የገጠር ቀበሌ በልዩ ኃይል በተከፈተ ጥቃት የሁለት ሰዎች ህይወት ማለፉን ገለጸ። የወረዳው ጸጥታና ደህንነት ቢሮ ኃላፊ አቶ ኪያ ዋሬው ትላንት የተገደሉት ሁለት ሰዎች የቀበሌ ማኅበር አስተዳደር እና አንድ የቀበሌው ሚሊሻ መሆናቸውን ገልጸው ዛሬም ልዩ ኃይል በሞያሌ በተለያዩ ቦታዎች ጥቃት እያደረሰ መሆኑን ተናግረዋል። ይኸው እስካሁን ወረራ እንዳደረጉብን ናቸው ትሰማለህ አይደል? የተኩስ ድምፅ። በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ያለ ነው። በጣም ችግር ውስጥ ነን። የመከላከያ አባላትም ይኸው ተቀምጠው ያዩናል። እነሱ እንደ ቢኤም የመሳሰሉ ከባድ መሣሪያ አሏቸው። ስናይፐርና ባዙቃ አላቸው። እና በዚህ ሁኔታ ነው እያጠቁን ያሉት። አሁንም ትላንት ከቅጥር በኋላ ወደ አስር ሰዓት በሞያሌ የኢትዮጵያ ጉምሩክ ባለስልጣን ቅርንጫፍ ቢሮና ግምጃ ቤት በኢትዮጵያ ሶማሌ ክልል ልዩ ኃይል ጥቃት ደርሶበታል። የቦረና ዞን አስተዳደር ለአሜሪካ ድምጽ በጉዳቱ በጉምሩክ ቅጥር ግቢ ውስጥ የነበሩ ዘጠኝ ተሽከርካሪዎች መውደማቸውን እንዲሁም ግምጃ ቤቱን መዘረፉን ገልጸዋል። አቶ ደንጌ ዋቆ የቦረና ዞን አስተዳዳሪ ናቸው። ሞራ ጉምሩኪ ትናንት የሶማሌ ክልል ሰዎች ጉምሩክ ግቢ ገብተው ዘጠኝ ተሽከርካሪዎችን አቃጥለው ብዙ ንብረትም ዘርፈዋል። በቦታው ፌዴራል ፖሊስና የመከላከያ ኃይል ነበሩ። የጉምሩክን ንዑስ ጣቢያ ኃላፊም በቦታው ነበሩ። ነገር ግን በቂ ጥበቃ አላደረጉም በጊዜው። ይሄም ሰዎች ጉዳቱን ያለ ችግር እንዲፈጽሙ መንገድ ከፍቶላቸዋል። ትላንት ልዩ ኃይል ጥቃቱን ሲፈጽም በቦታው የነበሩ አንድ የሞያሌ ከተማ ነዋሪ ሁኔታውን እንዲያስረዳሉ። ጉምሩኩ እንዳሊና ምናምን አቃጠሉት። በአንድ በኩል ደግሞ ጉምሩኩን ዘረፉት አንድ እሱን አንድ ቤት አቃጥሎ እዛ ግቢ ውስጥ የተቀመጠ የመንግስት መኪና አለ ህገወጥ መጀመሪያ ተብሎ ተያዘ እሱ እንዳለ አቃጥሎ ቦምብም ተወርውሯል። ግን ከተማው በጣም ተፈርቶ ነበረ። እስካሁን ራሱ ምንም እንቅስቃሴ የለም። እኚሁ የአይንም አይን ጥቃቱን ያደረሰ ልዩ ኃይል ከባድ መሳሪያ ያነገበ እንደነበረ እና በቦታው የነበረው የኢትዮጵያ መከላከያ ሰራዊት ኃይልም ምንም እርምጃ አለመውሰዱን ነው የገለጹት። በቦምብ የተቃጠሉ ተሽከርካሪዎችም ለህገወጥ ስራ ተግባር ሲውሉ በጉምሩክ የተያዙ መሆናቸውን እኚሁ ነዋሪ አክለው ተናግረዋል። የሞያሌ ከተማ ነዋሪዎች የከተማቸው ጸጥታ ከደፈረሰ ከ10 ወራት በላይ እንደሆነ ነው የሚናገሩት። ይህንን ጥያቄያቸውን ለቦረና ዞን አስተዳዳሪ ለአቶ ደንጌ ዋቁ አቅርበው እርሳቸውም ችግሩ ለኦሮሚያ ክልላዊ መንግስት ፕሬዚዳንት ቢሮና ለክልሉ የጸጥታና ደህንነት ቢሮ ቢያሳውቁም እስካሁን መልስ አለመገኘቱን ነው የተናገሩት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ